አረና ትግራይ ለሉዓላዊነትና ለዲሞክራሲ በኢትዮጵያ መልካም አስተዳደር የሚረጋገጠው የሀሳብና የእምነት ነጻነት በተግባር ሲታይና አማራጭ ድርጅትና ፖሊሲ የሚያስተናግድ ስርዓት ህያው ሲሆን ብቻ መሆኑን ገልጿል። ህወሀት በበኩሉ በኢትዮጵያ የተጀመረው ዲሞክራሲያዊ ስርዓት ህዝቡ ወደ ላቀ ደረጃ ለማድረስ የሚታገልበትና ስርዓቱም እየተጠናከረ የሚሄድበት ሁኔታ ነው ያለው ብሎ ያምናል። ግርማይ ገብሩ የሁለቱንም ወገን አስተያየቶች የያዘ አጭር ዘገባ ልኳል። የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ ማዕከላዊ ኮሚቴ ብልሹ አስተዳደር ለማስቆምና ነጻነቱን ለማረጋገጥ ህብረተሰቡ እንዲንቀሳቀስ ጥሪ አቅርቧል። የድርጅቱ መግለጫ የተለያየ ርዕሰ ጉዳዮችን ይጠቅሳል። የድርጅቱ ሊቀመንበር አቶ ብርሃኑ በርሀ እና የመንግስት ምምሕዳር ህዝቢ ለይዕግብ ክሆን ገይርዎ እዩ ብለይ ምንም ገናን አብዛ ወቅት እዚኣ እኳ ኣብዛ ወቅት እዚያ ህዝቢ ኣብ ምምሕዳር ዘለዎ ኣንፃር ፅሮት ካብ ዕቅን ዝሓለፈ እዩ سيدي من مهدر تفعل شيء مخانس مهدر لم تكن من إنك تاجر يا يم ما يا በአሁኑ ወቅት ሕዝቡ በመንግስት ላይ ያለው ስሞታ ከልኩ አልፏል። መስተዳደሩ መበላሸቱን ደግሞ የትግራይ መንግስት ራሱ የማይክደው እውነታ ነው። በአንጻሩ ደግሞ ሕዝባዊ ወያነ ሐርነት ትግራይ ይህንንን ከአረና ትግራይ የቀረበው ስሞታ ይቃወሙታል። በሕዝባዊ ወያነ ሐርነት ትግራይ ጽፈት ቤት የገጠር የፖለቲካ ሥራዎች ኃላፊ አቶ ተወልደ ብርሃን ተኽሉ ካሁን በፊት ትግራይ ውስጥ ያለው ነባራዊ ሁኔታ ሲገልጹ የሚከተለውን ብለው ነበር። حزر لخونه تا هت متر انتله تو پلیتی کاو بایتا نه تماشا لخفت حزر لونای حواهت ایه ودک مسرت او امنت هت تو گیسوت حزبی نوزی شو تو خب صح از مکلاسن از تفرالی اسرحتن دو سال تو لو تنای دیمکراسیا و مکساسون نصب حز غدر لو مراحت با ليلو زمرد لو شکر انت ديمقراسيا is a انا أنا خارج not only the people who are not the people who are not the people who are not من people who are not the كم هجرم የዲሞክራሲያዊ እንቅስቃሴው እየሰፋ የሚሄድበት ነፃ ሆኖ የሚገመግምበት ምህዳሩን እየሰፋና እየጠነከረ እንጂ እየጠበበ የሚሄድበት ሁኔታ አይደለም ያለው። ይህም ህዝብ ውስጥ ገብተህ ሊረጋገጥ የሚችል ሀቅ ነው። የአረና ትግራይ ማዕከላዊ ኮሚቴ እየተደረገ ያለው ጫና በክልሉ መልካም አስተዳደር፣ ዘላቂና አስተማማኝ ልማት እንዳይኖር የሚያደርግ መሆኑን በመገንዘብ ሁሉም ነፃነታቸውን የሚያረጋግጡበት እንቅስቃሴ እንዲያደርጉ ጥሪያችንን እናቀርባለን፣ ይላል ከድርጅቱ የተሰጠ መግለጫ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ